በታህሳስ 292011 ዓ ም አንስቶ ለሁለት ሳምንታት የታወጀው የሰላም ሳምንት ጥሪ ይቀጥላል ሲሉ አባ ገዳጅሎ መንዶ ተናገሩ። አባ ገዳጅሎ አዋጁ ከታወጀ ወዲህ የአካባቢው ሰላም በመሻሻሉ በትጥቅ ትግል ላይ የነበሩ ታጣቂዎችም በሰላማዊ ሁኔታ ወደ መነጋገሩ ሂደት እየመጡ መሆናቸውን ገልጠዋል። ገልሞ ዳዊት ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ እነሆ ይዞ ቀርቧል። በአባገዳጅ ሎማን ነው የተላለፈው የሰላም ጥሪ ሁለተኛ ሳምንቱ ነው። ሰኞ ህዳር 9 የጀመረው የሰላም ጥሪ ለሁለት ሳምንት ታውጆ የነበረ ቢሆንም አባገዳጅ ሎ ዛሬ እንደተናገሩት አዋጁ አሁንም እንደሚቀጥል ነው። የአካባቢው ሰላም እስኪረጋገጥ የሰላም ሳምንቱ ይቀጥላል። የታወጀው የሰላም ጥሪ ውጤት ማሳየቱንም አባገዳጅ ሎማን ነው ገልጸዋል። አሁን የሰላም ጥሪው ውጤት እያስገኘ ነው። ልጆችም ወደ ቤት እየተመለሱ ናቸው። ህዝቡም የተላለፈውን የሰላም ጥሪ ተቀብሏል። በአካባቢውም ሰላም እየሰፈነ ነው። መታገል የሚፈልግ በነፍጥ ሳይሆን መሣሪያውን አስቀምጦ በሐሳብ ተሟግቶ ይሁን ብለን አውጀናል። ያንን ተቀብለው ልጆቻችን እየተመለሱ ናቸው። የአካባቢው ኅብረተሰብም የሰላም ጥሪውን አስመልክቶ እየተወያየ ነው። ጥሪያችንን ሰምተው የመጡትን መርቀን ወደሚመለከተው አካል አሳልፈናል። የተቀሩትም ለመመለስ ፍላጎት እንዳላቸው ነው የተናገሩት። አባገዳ ጅሎ የታወጀው አዋጅ ለጉጂ አካባቢ ብቻ ሳይሆን ለመላው አገር መሆኑን ገልጸው በኦሮሚያ በተለያዩ አካባቢዎች የደፈረሰው ሰላም ወደ መረጋጋት እንዲመለስ የአባገዳዎች ህብረት ጥረት ላይ መሆኑን ገልጸዋል። የአባገዳዎችን ጥሪ ተቀብሎ ከመጡት ኤልያስ ጋምቤላ ይገኝበታል። ኤልያስ ከ30 የትግል አጋሮቹ ጋር በሰላም ጥሪው ወደ አባገዳዎች የመጣ ሲሆን የጉጂ አካባቢ የእውነግ ሰራዊት አዛዥ መሆኑ ነው የተነገረው። ዋምቸ መን አባ ገዳዎች ባደረጉልን ጥሪ እንዲሁም በአሁኑ ጊዜ የኦሮሞ ሕዝብ ትግል ያለበትን ሁኔታ አገናዝበን የትግል አጋሮቻችን ከሆኑት ብዙ ልጆች ጋር ይህን ወስነናል። ሌሎች በትጥቅ ትግሉ ሊቀጥሉ የፈለጉና የቀሩም አሉ። እኛ ወደ ሰላሳ የምንሆን ግን በውሳኔያችን ጸንተን ወደዚህ ተሻግረናል። ኤልያስ የትጥቅ ትግሉን ለመቀጠል ስለወሰኑት ጓዶቹ ተጠይቋል። ትናንት ወደ ዘጠኝ ልጆች መጥተዋል። ሌሎችም በዱር የቀሩትንም በጣም ነው የምንወዳቸው። እኛ ለኦሮሞ ሕዝብ ብለን ነው ወደ ትጥቅ ትግል የወጣ ነው። አሁን ደግሞ የኦሮሞ ሕዝብ ወደ ሰላማዊ ትግል ጠርቶናል። እኔ በግሌ ተማምኜ የመጣሁት ይህን መንግሥት አይደለም። ይህ መንግሥት የማይገባ እርምጃ ሊወስድብኝ ይችላል። ነገር ግን ሕዝቤ ስለ እኔ በፍጹም እጁን አይሰጥም። እኔ በሕዝቡ ተማምኜ ነው የመጣሁት። የኦሮሞ ነጻነት ግንባር የጉጂ አካባቢ የኦነግ ሠራዊት አዛዥ መሆኑ ስለተነገረውና ሰላማዊ ትግል ለማድረግ ተስማምቷል ስለተባለው ኤልያስ ገንቤላ ተጠይቀዋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል ናቸው። ኤልያስ ገንላጃሮኒ እ ሶል የኦሮሞ ነጻነት ግንባር ኤልያስ ጋምቤላ የሚባል አዛዥ በዚያ አካባቢ የለውም። መረጃውን ደግሞ ማኅበራዊ ሚዲያ ላይ ነው ያገኘ ነው። ከዚህ የተገነዘብነው ነገር ቢኖር መንግሥት በኦነግ ላይ የከፈተውን ፕሮፓጋንዳ ነው። እንዲህ አይነቱ ነገር ደግሞ ሰላም ያወርዳል የሚል ግምት የለኝም። አቶ ሚካኤልን ወደ ሰላማዊ የፖለቲካ ትግል ተቀላቅለዋል የተባለው ኤልያስ በኦሮሞ ነጻነት ግንባር ውስጥ የስራ ድርሻው ምንድን ነው የሚል ጥያቄ ጠይቃቸው ምንም እንደማያውቁ ነው የመለሱልኝ። ይህ ኦነግ ሰራዊት አባል የሆነ ወይ ብዬም ስጠይቃቸው እኔ የኦነግ ሰራዊት አባላትን ስም በሙሉ ስለማላቅ እሱንም ላረጋግጥልህ አልችልም የሚል ምላሽ ነው የሰጡኝ። በጉጂ ዞን አካባቢ የሚንቀሳቀሱ የኦነግ ሰራዊት አባላት በአካባቢው የሚገኙ አባገዳዎች ሰላም ስለማውረድ መጥቶ እንዳናገሯቸው ለአሜሪካ ድምፅ አረጋግጠዋል። በጉጂ አካባቢ በኦነግ ሰራዊት አባላትና በአባገዳዎች መካከል ስለተደረገው ውይይት የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤልን ጠይቄያቸው ነበር። እሳቸውም ስለ ውይይቱ ድርጅታቸው የሚያውቀው ጉዳይ አለመኖሩን ነው የገለጹት። በአባ ገዳጅ ሎመ ነው የተላለፈው የሰላም ጥሪ ነዋሪዎችን አስደስተዋል። በዚህ በሁለት ሳምንት በአካባቢያቸው አንጻራዊ ሰላም መታየቱን ነዋሪዎች ይናገራሉ። ሁምኒ ወራና በረሬ ቱሬ ቱሬ የመከላከያ ኃይል ወደ አካባቢያችን ሲመጣ ነዋሪው ተደናግጦ ነበር ጦርነት ይነሳል ብሎ የሰላም ጥሪው ስለታወጀ አካባቢው ተረጋግቷል። ሁኔታው እንደተፈራው አይደለም። ይሄ ደግሞ የአባ ገዳዎች የሰላም ጥሪ ውጤት ነው ብዬ ነው የማምነው። እንዲሁ ከቀጠለ መፍትሄ ያስገኛል የሚል ግምት አለኝ። ሌላ አንድ የምዕራብ ጉጂ ዞን ነዋሪ ስለ ሰላም ጥሪው ቀጣዩን ብለዋል። አዋጁ ቢቀጥል ነው ፍላጎታችን። ሰው ሁሉ ያለ ስጋት ተኝቶ እንዲያድር፣ በሰላም ወጥቶ እንዲገባ የአባ ገዳ የሰላም ጥሪው ቢቀጥል ጥሩ ነው። እኛ ሰላም ፈላጊ ስለሆንን እኔም በግሌ በሰላም ብንኖር መውጫና መግቢያ የተከለከልን ሰዎች በሰላም ወጥተን ብንገባ ነው ፍላጎታችን። አቶ ሮባት ሩጬ የምስራቅ ጉጂ ዞና አስተዳዳሪ በአባ ገዳጅ ሎመኖ የተላለፈው የሰላም ሳምንት ፋይዳን እንዲህ አብራርተዋል። ይህ የሰላም ሳምንት ሕዝቡ እንዲደማመጥ አድርጓል። ሁለተኛ ደግሞ እየተደረገ ባለው ትግል ውስጥ የኦሮሞ ሕዝብ ባለቤትነቱን ያረጋገጠበት ሳምንት ነው አቶ ሮባ የአባ ገዳ የሰላም ጥሪ ሊቀጥል እንደሚገባ ገልጸው አሁንም ነፍጥ ይዘው በአካባቢው የሚንቀሳቀሱ ኃይሎች ጥሪውን ሰምተው ይመለሳሉ የሚል ግምታለኝ ሲሉ አክለው ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።